አሜሪካ ከብሪታንያ አገዛዝ እንደ አውሮፓውያን ዘመን አቆጣጠር በ776 ዓ ም በኢትዮጵያ አቆጣጠር በ769 ዓ ም መሆኑ ነው። ነፃነቷን ባወጀች ጊዜ ቅኝ ገዢዎች መርዷቸውን በጋዜጣ ነበር የሰሙት። ያኔ አሜሪካውያኑ ያጸደቁትን አዲስ የአርነት አዋጅ በህትመቱ ያወጣ የመጀመሪያ ጋዜጣ አሜሪካን ወደ አብዮቱ በማንደርደር በመገናኛ ብዙኃን የነበረውን ጉልበት ለመዳሰስ ዋሽንግተን ውስጥ የተከፈተው አውደ ርዕይ አብይ ትኩረቱ አድርጎታል። ቆንጅታየ ለዛሬው የአሜሪካና ህዝቧ ዝግጅቷ እንዲህ አቀናብረዋለች። ባለፈው ሳምንት ሰኞ እንደተከበረው ሁሉ አሜሪካውያን በየዓመቱ እንደ ኤውሮፓውያን አቆጣጠር ሐምሌ አራት ቀን ሀገራቸው ከብሪታንያ ቅኝ ግዛትነት ነፃነቷን ያወጀችበትን መታሰቢያ በዓል በወታደራዊ ባንድ መዝሙሮች፣ በሰልፎችና በርችት ተኩስ ያከብራሉ። ዋሽንግተን የሚገኘው የዜናና የጋዜጠኝነት ሙያ ቤተ መዘክር የሆነው ኒውዚየም ደግሞ የነጻነት ቀንን ከዚህ ለየት ባለ መንገድ አክብሯል፣ እያከበረም ነው። ኒውዚየም በ18ኛው ክፍለ ዘመን አሜሪካ የፕሬሱ ኃይል ምን ያህል እንደነበረ የሚመረምር ኤግዚቢሽን ከፍቶ ለሕዝብ እያሳየ ነው። ፓሪ ሮል በኒውዚየም የአውደ ርዕዮች እድገት ማደራጃ ዋና ስራ አስኪያጅ ናቸው። ይህ አውደ ርዕይ ከቅኝ ግዛቲቷ አሜሪካ ከብሪታንያ አስተዳደር ነጻ መውጣት አለብን ለሚለው አቋሟ በመሞገት የሮድና የአቤቱን ነበልባል ያቀጣጠሉ አታሚዎችና አሳታሚዎችን ታሪክ የሚያወሳ ነው። አሜሪካ ነጻነቷን ስታውጅ ዴክለሬሽን ኦፍ ኢንዲፔንደንስ የነጻነት አዋጅን በህትመቱ በማውጣት የመጀመሪያ የሆነው ጋዜጣ ፔንሲልቬኒያ ኢቨኒንግ ፖስት የሚባለው ነበር። ዛሬ ህዝቡ ዜናን ከፌስቡክ፣ ከትዊተር፣ ከኢንስታግራም፣ ከራዲዮ ቴሌቪዥን ያገኛል። ድሮ ግን ጋዜጣ ብቻ ነበር። ሀሳቦች በክርክር በውይይት የሚፋጩት ጋዜጣ ላይ ነበር። ከታላቋ ብሪታንያ መላቀቅ ይጠቅማል ይጎዳል የሚለው ክርክር የተካሄደው በጋዜጣ ላይ ነበር። ሁለት መቶ አርባ አመታት ያስቆጠረው ደ ፔንስልቬኒያ ኢቭኒንግ ፖስት ጋዜጣ በአሁኑ ጊዜ የቀሩት አስራ ዘጠኝ ቅጂዎች ብቻ እንደሆኑ ነው የሚታመነው። አንደኛው ቅጂ ከነ አራቱም ገጾቹ በኒውዚየሙ አውደ ርዕይ ላይ ቀርበዋል። ታዲያ እንደ ብዙዎች እምነት የአሜሪካን ነጻነት ጎዳና አቅጣጫ ያስያዙት ከአሜሪካ መስራች አባቶች አንዱ የሆነው ቶማስ ፔን ያሳትመው የነበረውን በራሪ ጽሁፍ፣ ኮመን ሴንስን የመሳሰሉት እንደሆኑ ነው። አሜሪካ በጊዜው ፊደል በቆጠረ ህዝብ ብዛት ቀዳሚ ከነበሩት ሀገሮች አንዷ ነበረች። እናም ማንበብ ከሚችለው ህዝቧ ግማሹ ስለ ኮመን ሴንስ በራሪ ጽሁፍ ወሬ ሰምቷል ወይም ደግሞ በከፊልም ቢሆን አንብቦታል። በጣም የሚገርም ነገር ነው። common sense was read in taverns people bought copies they passed them hand to hand they read them aloud common sense በየምግብና መጠጥ ቤቱ ይነበብ ነበር። ያገኘ ከሰው ላይ ይገዛል፣ አንዱ ለአንዱ ያቀበለዋል፣ ጮክ ብለው ያነቡታል። ጀነራል ዋሽንግተን ለሰራዊታቸው አስነብበውታል። እንዲያውም ወታደር መመልሚያ ሆኖ ነበር ይላል ኒውዚየም ለዚህ ኤግዚቢሽን ያዘጋጀው ፊልም በቅንጫቢ እንደተሰማው። ማንበብ ለማይችል ደግሞ በየቡና ቤቱ፣ በየመጠጥና ምግብ ቤቱ፣ በየመንገዱ ዳር ይነበባል። ክርክር፣ ውይይት ይካሄድበታል። ስለዚህ በየጊዜው ጠንካራ የሕዝብ መገናኛ ነበር። ዛሬ ዜና በሰከንድ በሚሊ ሰከንድ ፍጥነት ነው የሚሰራጨው። ያኔ ግን የነጻነቱ ዜና በቅኝ ግዛቶቹ በጠቅላላ እንዲሁም ከውቅያኖስ ባሻገር ብሪታንያ ለመድረስ ስድስት ሳምንት ገደማ ይወስድ ነበር። የቶማስ ፔይን እና ሌሎችም አገር ወዳድ ጀግኖች ታሪክ በኒውዚየም አዳራሹ በትላልቅ ሰሌዳዎች ላይ በሰፈሩ ጽሁፎች ይስተዋላል። ቤተ መዘክሩ ባሰናዳቸው ቪዲዮዎች በርካታ ታዋቂ የሚዲያ ሰዎች የእነ ቶማስ ፔይንን ስራዎች ይተርካሉ። ሺህ ሰባት መቶ ሰባ ስድስት ሰበር ዜና፣ ነጻነት በሚል ርዕስ የተሰናዳው አውደ ርዕይ ፕሬሱ ያኔ የነበረውንና ዛሬ ያለውን ጉልበት በማሳየት ረገድ ያግዛል። ኒውዚየም የተቋቋመበት ተልእኮም ይኸው ነው ብለዋል የቤተ መዘክሩ የኤግዚቢት ዲሬክተር ፓቲ ሮል።